ጤና ይስጥልኝ አድማጮቻችን፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መሰናዷችንን ጀምረናል። ለዛሬው እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል መራርጠን ይዘንላችኋል። ኤደን ገረመው ከአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁ እንድታመሹ እጋብዛለሁ። ሳምንቱ መግቢያ ላይ ካሰማናችሁ ዘገባ እንጀምር። ሎሚ ዴቲንግ አፕ ወይም የፍቅር ጓደኛ ፈላጊዎች የመገናኛ መተግበሪያ እድሜያቸው ከ18 እስከ 65 ዓመት ለሆናቸው ኢትዮጵያውያን የፍቅር ጓደኛ ፈላጊዎች የተዘጋጀ መተግበሪያ ነው። በመተግበሪያው ላይ ሰዎች መሰረታዊ መረጃቸውና ፎቶግራፋቸውን ካስገቡ በኋላ የሚፈልጓቸውን ሰዎች ሎሚ በመወርወር መታወቅ ይችላሉ። የመተግበሪያውን ስራ አስፈጻሚ ሜሮን ስለሺና መተግበሪያውን የሞከሩ ሁለት ወጣቶችን አነጋግሬ ያሰናዳውትን ገባ በድጋሚ የተሰሙት ዘንድ በአክብሮት እጋብዛለሁ። በኢትዮጵያ ሎሚ መወርወር የፍቅር መገለጫ ሆኖ ለረዥም ጊዜ አገልግሏል። ዘመን ተቀይሮ ሰዎች በተለያዩ አማራጮች መተዋወቅ ሲልም መተጫጨት ላይ ደርሰዋል። አዲሱ ዘመነኛ የመታዋወቂያና የመፈላለጊያ መንገድ ደግሞ በስልክ መተግበሪያ መልክ መጥቷል። ሎሚ የፍቅረኞች መገናኛና መተግበሪያ ባህላዊ ስያሜን በዘመናዊ አቀራረብ ይዞ እንደመጣ የመተግበሪያው ስራ አስኪያጅ ሜሮን ስለሺ እንዲህ ትገልጻለች። ሎሚ እንግዲህ ሀሳቡ የመጣው በፈረንጆች አቆጣጠር በ2019 ነው። ከዛ በ2020 አልፋ ቨርዥኑ ወይም የመጀመሪያ ቨርዥኑ ወጣው። 2021 ላይ ደግሞ ቤታ ቨርዥን ወይም ሁለተኛ ቨርዥን አሁን ከረንት የምንጠቀመው ቨርዥን ማለት ነው ወጥቷል። ሎሚ የፍቅር ጓደኝነት መተግበሪያ ከመሆኑ አንጻር የተለያዩ ኢትዮጵያውያን፣ የተለያዩ ቦታ ውስጥ ያሉ የፍቅር ጓደኝነትን የሚፈልጉ በዚህ አፕሊኬሽን መሰረት ከአስራ ስምንት ዓመት በላይ የሆኑ ወጣቶች ተጠቅመው የተለያዩ ጓደኞችን ማግኘት ይችላሉ። በዚህ መተግበሪያ መሰረት ተጨማሪ ደግሞ የጥምቀት በዓል ላይ ሎሚ ውርወራ ያንን ትራዲሽን ቨርቹዋል በማድረግ ጥምቀት ላይ አንድ ወንድ የሚወዳትን ሴት ካየ ሎሚ ይወረውርባታል ከዛ ሎሚውን ካነሳችው ፍላጎቷን በሱ ነው የምትገልጸውና እሱን መነሻ አድርገን ወደ አፕሊኬሽን ወይም ወደ መተግበሪያ አምጥተነው ነው ይሄንን የኢትዮጵያን ትራዲሽን ማለት ነው እዚህ ጋ ያሉት ወንዶቹም ሴቶቹም ያው ለፍቅር ስለሆነ ያሉት እዚህ አፕሊኬሽን ላይ በእርግጠኝነት ያው በሁለቱም በኩል ተፈላላጊነት ካለ የፍቅር ጓደኝነት መመስረት ይችላሉ ማለት ነው ሜሮን፣ ይሄ መተግበሪያ በሌሎች ማህበራዊ ሚዲያዎች ላይ የሚመጡና አላስፈላጊ የሆኑ ግንኙነቶችንም ይታደጋል ትላለች። ብዙ ሰው እንግዲህ ሮማንቲክ ፓርትነር ቅድም ላይ የፍቅር ጓደኛን ሲፈልግ በተለያዩ ሶሻል ሚዲያዎች ላይ ነው አብዛኛው ሰው የሚገናኘው አይደለ? ያው በአንድ አካባቢ ካልሰራ ካልተማረ ወይ ካልኖረ በስተቀር መገናኛ ቦታ የሚሆን በሶሻል ሚዲያ ላይ የተለያዩ ሶሻል ሚዲያዎች ላይ ነው። ሶሻል ሚዲያ ላይ ደግሞ እንግዲህ ሰው ዛጋ ያለው አብዛኛው ወይ የሚያቸው ነገሮች ይኖራሉ። ፖስት የሚደረጉ ቪዲዮዎች፣ ፎቶዎች፣ የተለያዩ አርቲክሎች ለማንበብ ሊሆን ይችላል እና ኔሰሰሪሊ ሰው ለፍቅር ብሎ አይደለም ያ ሶሻል ሚዲያ ላይ ያለው አይ ቲንክ ሜይ ቢ በሴትም ወንድም ሊታይ ይችላል። አንዳንድ ኢንአፕሮፕሪየት ሜሴጆች አሉ አይደለ? ሶሻል ሚዲያ ላይ ስትሆኝ አንቺ ያለችው እዛ ለሌላ ሪዝን ሲሆን ግን አንዳንድ የምታገኛቸው ሜሴጆች ግን ኢንአፕሮፕሪየት ይሆናሉ። ሶ እንዲህ አይነት አፕሊኬሽን በቃ የፍቅር ጓደኝነት ለሚፈልግ ሰው ነው የተሰራው ማለት ነው። ሶ እዚህ አፕሊኬሽን ላይ ያሉት ወንዶቹም ሴቶቹም ያው የፍቅር ጓደኝነትን ፈልገው ስለሆነ በሁለቱም በኩል እኩል የሆነ የመግባባት ሜሮን ስለ መተግበሪያ አጠቃቀም እንዴት አስረዳለች? ይህንን መተግበሪያ ልክ ዳውንሎድ ካደረጉት በኋላ አሁን ልክ እንደ ፌስቡክ ወይም ኢንስታግራም እንደዚህ አይነት ሶሻል ሚዲያዎች ላይ ፎቶችንን አፕሎድ እንደምናደርገው እዚህ ላይም ፎቶ አፕሎድ እናደርጋለን። አንድ ፎቶ ማንዳቶሪ ነው። ከዛ በላይም ከፈለጉ አፕሎድ ማድረግ ይችላሉ ፎቶዎቻቸውን። ከዛ ደግሞ አንድ አጠር ያለች ባዮ ለዛ ሰው የምትገልጽ ነገር መጻፍ አለባቸው ስለ ራሳቸው ሞር እዛ ጋር የሚያያቸው ሰው ፕሮፋይሉን ሲያይ የሆነ ሰው የተወሰነች ነገር ስለ ራሳቸው እንዲያውቅ ማለት ነው። ከዛ በተጨማሪ ደግሞ ምንድን ነው ፕሪፈር የሚያደርጉት ነገር ካለ፣ ይሄ ማለት የእድሜ ገደብ ሊሆን ይችላል ሶን የሚፈልገው ሰው ከዚ ከዚህ እድሜ ስ እድሜ ያለ ሰው ነው የሚለው ነገር ኢንፎርሜሽን እንዳለ ያስገባሉ። ከዛ በተጨማሪ ደግሞ አይ ቲንክ ለኢትዮጵያውያን ደግሞ ትልቅ ቦታ የምንሰጠው ነገር ሃይማኖት ነው። እዛ ሰው ሃይማኖቱን መግለጽ ከፈለገ ካልፈለገም መተው ይችላል። ግን ያንንም አስገብተናል። ምክንያቱም ብዙ ሰው እንግዲህ ወደ ፍቅር ጓደኝነት፣ ወደ ጋብቻ የሚሄድበት መንገድ ወይም ደግሞ አንድ ትልቅ ቦታ የምንሰጠው ሃይማኖት ስለሆነ እንዲህ አይነት ነገሮችን እዛ ጋ ያስገባል ማለት ነው። ስለራሱ ራሱ ሎኬሽን ነው የሚጠቀመው የኛ አፕሊኬሽን ሶ ያ ሰው ያለበትን ሎኬሽን ተጠቅሞ በዛ ሎኬሽን ባስቀመጠው ራዲየስ ማለት ነው እስከ አንድ ሺህ ኪሎ ሜትር ድረስ ይሄዳል የኛ ራዲየስ። ሶ አሁን ሌትስ ሴይ እስከ ሁለት መቶ ሶስት መቶ ኪሎ ሜትር ድረስ ካልኩ በራሴ ፍላጎት ማስቀመጥ እችላለሁ ያንን የራዲየሱን ገደብ ሶ በዛ መልክ እኔ ባስቀመጥኳቸው ቅድም ፕሬፍረንሶች ባልኳቸው ነገሮች በሱ መልክ በእኔ ሎኬሽን ያሉ ሰዎችን ያመጣልኛል ማለት ነው። ከዛ እነሱን እያየው ለእኔ የሚሆነኝ ሰውን አደለም የሚለውን ቅድም ባልኩሽ ስለ ራሳቸው ባስቀመጡት ኢንፎርሜሽን መሰረት እያየው ሎሚ መወርወር ወደ ቀኝ ወይም ደግሞ ማለፍ ይችላል። ዘሉ በዚህ መንገድ ተጠቅሞ ከተለያዩ ሴቶች ጋር የተዋወቀውና በመጀመሪያ ስሙ ብቻ መጠቀስ የሚፈልገው ሚካኤል ተሞክሮውን እንዲህ ይገልጻል። ያው መጀመሪያ ለመጠቀም በጣም ትንሽ ይቀላል፣ ብዙ አያስቸግርም። ዩዘር ፍንክ ነገር ነው። እሱን እንዳለሆነ ላይክ ለአንድ ሲንግል ሰው ሲንግል ፐርሰን ከሰዎች ጋር መገናኝ ሰው እፈልጋለሁ፣ እንደዚህ ነገር እንደዚህ ምናምን እፈልጋለሁ። በዛ ምክንያት ነው እንትን መጠቀም የጀመርኩት። በጣም ደስ ይላል። አሁን ለምሳሌ እኔ የምፈልጋቸው ካራክተሮች እነሱም ባህሪዎች እንትን ይላል እና በእነዚያ እንትኖች ነው እንትን ያመጣል ነገር እና የፈለግሽውን ላይክ አድርጌ የፈለግሽውን ሌላ ነገር ስክሮል ማርክ አሁን ግን ከአንተ ጋር ነው እንትን የጀመርኩት። ጥሩ ተመሳሳይ በተመሳሳይ ይህንን መተግበሪያ በመጠቀም ከተለያዩ ሰዎች ጋር በአካል እስከ መተዋወቅ ድረስ በአካል እስከ መገናኘት ድረስ መድረሷን የምትናገረው ደግሞ ፋና ኃይሌ ናት። ፌልም አነባለሁ ፎቶ ብቻ ሳይሆን የራሳቸው ኢንፎርሜሽን የሚገልጹትን እንደዛ እየመረጥኩኝ ማች ታገኝ፣ ደግሞ ወደ ቴክስት ነው የምትገባው ማለት ነው፣ ወደ ዳይሬክት ወደ ሜሴጅ ኮንታክት። ልክ ማች በእነሱ ሳይድ ማታደርግ ወደ ሜሴጅንግ እንገባለን። ማታደርግ ብዙ ነበሩ፣ ግን ዳይሬክትሊ ኮንታክት አድርጌ ኢንፎርሜሽን እንደዚህ በበለጠ ዲቴል ስለእነሱ ያወቅኩት ወደ አስር የሚሆን ይሆናሉ። ወደ ሜሴጅ ሁሉም ደግሞ ኮንቲኒስ ሆኖ ደግሞ ከመጨረሻ ድረስ እስከመገናኘት ከሚታፋት ጎዲ ከመውጣት ደግሞ ሁለት ሰው ነው ያገኘኋቸው። አሁን እስካሁን ድረስ ምና ማወራው ደግሞ አንዱ ነው። በሎሚ የፍቅረኞች መገናኛ መተግበሪያ ላይ እስካሁን ድረስ አራት ሺህ የሚደርሱ ሰዎች እንደተመዘገቡና በየጊዜውም መተግበሪያው ሰዎች በሚሰጡት አስተያየት እየተሻሻለ እንደመጣ የምትገልጸው የሎሚ መተግበሪያ ስራ አስኪያጅ ሜሮን ስለሺህ ሴቶች ፍላጎታቸውን በመግለጹ ረገድ በረታቱ እንደሚገባ ጠቁማለች። የመተግበሪያው ተጠቃሚ የሆነችው ፋና ኃይሉ ታዲያ የጀመረችው ግንኙነትና ትውውቅ ወደ ፍቅር እንደሚያድግ ተስፋ ጥላለች። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው። ዜናዎቻችን ከኛ ጋር ስለሆናችሁ እናመሰግናለን። ጋቢና ቬ በየዕለቱ የሚቀርብ የሰላሳ ደቂቃ የወጣቶች መሰናዶ ነው። ከሰኞ እስከ አርብ በኢትዮ ሳት ሳተላይት ላይ እንዲሁም በቪያ አምሃሪክ የፌስቡክ ገጽና ድረ ገጽ ላይ ታገኛችኋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። ወረሃ መጋቢት የሴቶች ወር በመባል ይታወቃል። በዚህ ሳምንት ደግሞ ማርቼት ወይም የሴቶች ቀንን ለየት ባለ ሁኔታ አክብረናል። በሳምንት ውስጥ እጅግ ብዙ በሴቶች ዙሪያ የተሰሩ ዘገባዎችን አስደምጠናችኋል። ከእነሱ መካከል አንደኛውን የመረጥንላችሁ ሴቶች እና ሳይንስ ይላል። አብዛኛውን ጊዜ ሴቶች በሳይንሱ ዘርፍ እንዲገፉ እጅግም አይበረታቱም። ስመኝሽ የቆየ ከዚህ በመነሳት በሳይንስ ውስጥ ያሉ ሴቶችና የሚያጋጥሟቸውን ተግዳሮቶች እንዲሁም ተስፋቸውን በተመለከተ ቆይታ አድርጋ የሚከተለውን አስደምጣን ነበር። ቀጥሎ ይቀርባል። ከጅማ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ የተመረቀችው ሱማያ ሁሴን በአርባ ምንጭ የሁለተኛ ደረጃ ትምህርቷን ስትማር ጀምሮ ለሳይንስ ትምህርቶችና ለቴክኖሎጂ ውጤቶች ልዩ ፍቅር እንደነበራት ታስታውሳለች። በትምህርት ቤቷ ውስጥ በነበረው የፈጠራ ክለብ የነበራት ተሳትፎም ለኤሌክትሮኒክስ ውጤቶች የተለየ ትኩረት እንዲኖራት ረድቷታል። ሆኖም ከማህበረሰቡ የሚደርስባት ተጽዕኖ ግን ፈታኝ እንደነበር ትገልጻለች። ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ቤቶች ሲባል የሆነ የሚሰጣቸው ኢሜጅ አለ። ወንዶች ሲባል እና ኤሌክትሮኒክስ ስታገኝ ምናምን ስትቀኝ ምን እንዴት እንደሆን ያደርጋታል ምናምን የሚሉ ኮሜንቶች አሉ። አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜድሲን ሲድ ነው እና ኢቨን ክላስ ዲስከስ ስናደርግ ምናምን ከአስተማሪዎቻችን ጋር እንድነ መማር የምትፈልጉት ምናምን ስንል ወደ ኢንጂነሪንግ፣ ወደ ኤሌክትሪካል፣ ወደ ኮምፒውተር ወደዛ ቤት ደስ ይለኛል ማለት ምን ሆነሽ ነው ውጤት እያለ አንቺ ማማን ያለብሽ ሜዲሽን ነው። የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ። በሐዋሳ ዩኒቨርሲቲ ኮምፒውተር ሳይንስ የተመረቀችው ሳምራዊት ኢዛናም በቴክኖሎጂ ዘርፍ ለሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የነበራት ተሳትፎ በበርካቶች ዘንድ ተቃውሞ ገጥሞታል። በተለይ የመመረቂያ ፕሮጀክቷን በብዛት ወንዶች የሚሰሩትን የፈጠራ ስራ ለመስራት መወሰኗ ተይ ይቅርብሽ የሚሉ ምክሮችን እንዳስከተለ ትናገራለች። ያን የራሱ ፕሮጀክት ታይትላችንን ስንመርጥ በቃ ኤቭሪዋን በዚህ አጭር ጊዜ ውስጥ በፍጹም ልጨርሻችን፣ በቃ በዛ ላይ እንዴት አርገሽ እኛ ደግሞ ሴቶች በብዛት እንደዚህ ኮዲንግ ላይ ብዙ ጊዜ ግቢያችን ውስጥ ራሱ ብዙ ሰው በቃ ሴቶች ኮድ አያደርጉም አለ አይደለ፣ የወንዶች ነገር ተብሎ ነው የሚታሰበው ብዙ ጊዜና፣ በቃ ኮድ ማድረግ የራሱ የሆነ እንደ ዊርድ ነገር ነበር የሚያሳየኝ ነገር እና ብቻ ብዙ ሰው አትችይውም አይነት ፕሬር ነበር፣ በጣም ሲጭንብኝ የነበረው ከብዙ ሰዎች። ግን በቃ ይሄን ነገር ማድረግ አለብኝ ምንድን ነው እንዳልችል የሚያደርገኝ ብዬ ደፍር የገባውበት በጣም አልሽቶኝ ነበረ። ምክንያቱም በጣም አጭር ጊዜ ነበር የተሰጠን ክላስ አለ፣ በዛ ላይ ኤግዛሞች አሉ፣ የእያንዳንዱ ኮርስ ደግሞ ሌሎች ፕሮጀክቶችም እንሰራለን ሊደርስ ስለሆነ እና አብዛኛው ፕሬር በቃ በጣም ብዙ ፕሬር ነበረብኝ የዛ ሰሞን ሱማያና ሳምራዊት ግን ከማህበረሰቡ የሚደርስባቸው ጫና ሳያሸንፋቸው ሴቶች በብዛት በማይሳተፉበት የሳይንስ ቴክኖሎጂ ኢንጂነሪንግ እና ሂሳብ የትምህርት ዘርፍ በልዩ የፈጠራ ስራ ውድድር አሸንፈው ሀገር አቀፍ ሽልማቶችን ከተቀበሉ አስር ሴት ተማሪዎች መካከል ሁለቱ መሆን ችለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ስቴም ከተሰኘና ተማሪዎችን በሳይንስና ቴክኖሎጂ የትምህርት ዘርፎች የሚያበረታታ ተቋም ጋር በመተባበር በመላው ኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች በፈጠራ ስራቸው ለተመረጡ አስር ሴት ተማሪዎች ሽልማት የሰጠ ሲሆን ሴት ተማሪዎቹ የማህበረሰብን ችግሮች መፍታት የሚችሉ የቴክኖሎጂ ውጤቶችን ሰርተው አቅርበዋል። ለምሳሌ ሳምራዊት የሰራችው የአበባ ምርትንና የግብርና ውጤቶችን ለማሳደግ የሚረዳ ሰብሉ በምርት ላይ እያለ በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ነው። የአበባ ተክል መታመምና አለመታመሙ በኤአይ የታገዘ ሲሆን እስካን አድርጎ ይሄ ነገር ኢንፌክትድ ነው ኦር አድርገን በዚህ ጊዜ ኢንፌክትድ ሆኗል የሚል ነው። አግሪካልቸሩ ላይ በጣም ብዙ ነገር መለወጥ ይችላል። ምክንያቱም አሁን እኔ ያሰለጠንኩት ማሽኑ ታሰለጥኛዋለች። ዋናው ስራ እሱ ነው። ኤአይ እንደዛ ነው። ልክ እንደ ሰው እንዲሰራ ማድረግ ስለሆነ ማሽኑ ዋና አላማው እና እኔ አሁን ያሰለጠንኩት በሮዝ አበባዎች ሰጥቸው ነው ግን የሌሎችም ክሮፖችን ምናምን ሰርተሹ ማሽኑን ካሰለጠንሹ ሞዴሉን ካሰለጠንሹ ለኤቭሪቲንግ መስራት ይችላል። ለአግሪካልቸሩም፣ ለብዙ ነገሮች በብዙ ሽንኩርት፣ ቲማቲም፣ ለብዙ ነገሮች መስራት ይችላል እና ስኮፑ በጣም ሰፊ ነው። እኔ በ- አሁን ለፕሮጀክቱ ጀስት ካለኝ ታይም አንጻር እና ካለኝ ሪሶርስ አንጻር ለዛ ነው አነሳ አድርጌ በሮዝ ብቻ ያደረግኩት እንጂ ሞዴሉ በጣም ብዙ ነገር ሊሰራበት ይችላል። ሱማያም እንዲሁ የሰራችው የቴክኖሎጂ ውጤት በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤት ማንበብ እንዲችሉ የሚያግዝ መሆኑን ትገልጻለች። ከኢሜሎች ላይ ቴክስት ኤክስትራክት መደረግ እንደሚችል የሆነ ጽሁፍ አነበብኩኝ። ከፎቶ ላይ ቴክስቱን ኤክስትራክት አድርገን መውሰድ ከቻል አንድ ማሽን መጽሐፍ ሊያነብ ይችላል ማለት ነው። አንድ ማሽን መጽሐፍ ማንበብ ቻለ ማለት ማንበብ ለማይችሉ ወገኖቻችን ትልቅ የሆነ እንትን ይኖረዋል የሚል ነገር አስብ ነበረ። እና ምንድን ነው የሚያደርገው፣ ስታንድ አለው። ስታንድ ላይ መጽሐፉን መክፈትና ማስጀመር ነው። ለሁለት ቋንቋ ነው የሚሰራው፣ አማርኛና እንግሊዝኛ ነው ለጊዜው እየሰራ ያለው እና ላንጉጅ ፌሊክት የሚያደርግበት ሜኑ አለ። ኦራል ሜኑ ነው። በተኖች አሉት ሰው ከሰላምታ ካቀረበ በኋላ በምን ቋንቋ ነው የምታነበው የሚለውን በእንግሊዝኛም በአማርኛ የሚጠይቀር ከዛን ሪስፖንስ ሲሰጠው በታይሚንግ ይጠብቀዋል ማለት ነው። እዚህ ቋንቋ ይመርጣል። ቋንቋ ከመረጠ በኋላ ዲቫይሱ መጽሐፉን ስካን አድርጎ ማንበብ ይጀምራል ማለት ነው። የተቀመጠው ሰው የሚጠበቅበት አስጀምሮ ማዳመጥ ነው ማለት ነው። በኢትዮጵያ የቴክኖሎጂ ዘርፍ የሚሰማሩ ሴቶች ቁጥር ከአስር በመቶ ያነሰ እንደሆነ የመንግስት መረጃዎች ያሳያሉ። ለዚህ ደግሞ ዘርፈ ብዙ ምክንያቶች ቢኖሩም በቅርብ ካሉ ከእኩያ ወንድ ተማሪዎችና የትምህርት ቤት ማህበረሰብ የሚደርሰው ጫና እንደሚያይል ሳምራዊት ትገልጻለች። ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይ እየረዳሽም ይመስለዋል። ኧረ ይሄ ነገር እኮ ምቺው ምቺው ነገር አይመስልም፣ ከባድ ይመስላል፣ ይቀርብሽ አይሻልም ብሎ ይሆናል አደለን ኮንፊደንሽን እየገደለው ግን ራሱን እንደ ጥሩ ሰው ለማድረግ ይሞክራል። በተለይ አሁን በእኛ ኤጅ ያሉ ጓደኞችሽ ወንዶች፣ በተለይ ደግሞ አሁን ብዙ ጊዜ ሊደር የሚሆኑትን ወንዶች ናቸው እና በእኛ ዲፓርትመንት ደግሞ ሴቶች እንኳን ይብል ሊደር ከሆኑ ኮዲንግ ፓርቱ ላይ፣ የኮምፒውተር ፓርቱ ላይ ብዙ እነሱ አይሳተፉበትም። ወንዶቹ ናቸው እንዲሰሩ ቢደረጉት እና ሴቶቹ ደግሞ ቲዮሪ ፓርቱን ነው የሚሰሩት። እና በዛ በዛ ኧረ አንቺ ይሄ ነገር ግን እንዴት ነው ምናምን ነው በቃ እና አስተማሪዎች ማሆን አንዳንዱ ይሄ ነገር እኮ ከባድ ነው፣ በማስተርስ ደረጃ ነው የሚሰራው። በአጭር ጊዜ ውስጥ መስራት ግን አይከብድሽም? አረ ከባድ ነው ምናምን እና በቃ ኤቭሪዋን እንደዚህ ነው ሲል የነበረው። እንደ ጥሩም ጎን እያሰቡት ሊሆን ይችላል፣ እንደ መጥፎም ሊያስቡት ይችላሉ። እንደ ሰጀሽንም እንደ ምክርም አርገው የሚያመጡት ምንድን ነው፣ ይሄ ነገር ከባድ ነው፣ በዛ ላይ ሴት ነሽ ይከብድሻል፣ ብዙ ጊዜ እንደዚህ አልተለመደም ይቅርብሽ አይነት ነገር ነው። ሳምራዊት ይህን ጫና እንዴት አለፈችው? ልምዷን ለወጣት ሴቶች ታካፍላለች። መቼም ቢሆን ተስፋ መቁረጥ የለብንም። ጠንካራ መሆናችንን ማሳየት አለብን። ምክንያቱም እኔ አሁን ራሴን ነው ፕሩቭ ያደረግኩት በዛ መሀል ምን ያህል ጠንካራ እንደሆንኩኝ ነው እንዳውቅ የረዳኛ እና አሁን ከዚህ በኋላ ለሚመጡብኝ ቻሌንጆች እንኳን ያኔ ደፍሬ እነዚህን ነገሮች በማድረጌ ፕላስ ደግሞ ለሽልማት ድረስ በቅቼ ተሸልሜ ብዙ ነገሮችንም በዚህ ፕሮጀክት ምክንያት ስላየሁን ምን ያህል ብጥር ሰክሰስፉል መሆን እንደምችል ስለገባኝ መቼም ተስፋ መቁረጥ እንደሌለብን እኛ ሴቶች በጣም በጣም ብሪሊየንት እንደሆንን መጣር ብቻ እንደሚጠበቅብን እና ሶሽቲያችን ላያችን ላይ የጫነውን ነገር አሸንፈን ብዙ ነገሮችን ለውጥ ማምጣት እንደምንችል ማሳየት ፈልጌ ነበረ። ለጓደኞቼም ፕሩቭ ስላደረኩኝ፣ ለራሴም ደግሞ ፕሩቭ ስላደረግኩኝ በጣም ደስ ብሎኛል። ሱማያም ሴት ተማሪዎች የጋራ መድረክ የሌላቸው መሆኑ ለመረጃ ክፍተት እንደሚያጋልጣቸው እና ድጋፍ በማጣት ከሕልማቸው እንዲርቁ እንደሚያደርጋቸው በመግለጽ የራስ ጥንካሬን ታበረታታለች። በየዩኒቨርሲቲውም በየቦታም ይህንን ለመደገፍ ተብለው የተዘጋጁ ተቋማቶች አሉ፣ ልክ እንደነ ስቲል ፓወር ስቲም ሲነርጂ ምናምን ያሉ ማለት ነው። አንፎርቹኔትሊ ግን እኔ ኤክስፖዝ ዳነንኩ ነበር ለነዛ ኢንስቲትዩቶች ማለት ነው። በዛ ሰዓት ላይ የማገኘውን ሰፖርት የነበረው አንድ ከመምህራኖቼ አድቫይዘራችን በጣም ሰፖርቲቭ ነበር። ፕላስ ከቤተሰብ እና ፐርሰናሊ ከማውቃቸው ሰዎች ነበር ድጋፍ ሳገኘ የነበረው ማለት ነው። ግን አሁን ግራጅዌት አድርግ ከወጣ በኋላ ያለውን ኢንቫይሮመንት ድጋሜ ስመለከት ነበሩ ተቋማት። ታዲያ ስቲም ሲነርጂ በየዩኒቨርሲቲው ኦፊስ አላቸው እና ብዙ ድጋፍ ያደርጋሉ ሌላው ነገር ግን እንደዚህ አይነት ነገር ማስቦ ጠንክሮ እንትን ለማለት ከድጋፉ መጀመሪያ ራሳችን ጋር ያለው ሞቲቭ በጣም የሚወስን ይመስለኛል። ሱማያና ሳምራዊት በፈጠራ ስራቸው ያገኙት ሽልማት ስራቸው አድጎ ህብረተሰቡ ጋር መድረስና ጥቅም መስጠት የሚችልበትን መንገድ እንዲፈልጉ አበረታቷቸዋል። ሱማያ በአሁኑ ሰዓት የፈጠራ ስራዋን ለማሳደግ እንዲረዳት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሲሆን፣ ሳምራዊትም በሰው ሰራሽ ልህቀት እውቀቷን አሳድጋ ሌሎች ተጨማሪ የፈጠራ ውጤቶችን ለመስራት መንገድ ጀምራለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ ዜናዎቻችን ከኛ ጋር ስለሆናችሁ በድጋሚ እናመሰግናለን። እስራኤል ቤሌማ ኢትዮ ኢኖቬሽን ሴንተር የተባለ የምርምርና ጥናት ተቋም መስራችና ስራ አስኪያጅ ነው። በኦሮሚያ ምዕራብ ሸዋ ዞን ጊንጪ ከተማ ተወልዶ ያደገውና ትምህርቱን በጊንጪ አዲስ አበባ፣ እንዲሁም አሜሪካ ሀገር የሁለተኛ ዲግሪውን ደግሞ ሳይበር ሴኩሪቲ በሚባል የመረጃ ደህንነት ዘርፍ መከታተሉን የሚናገረው ወጣቱ መኪናን ከስርቆት የሚከላከል የደህንነት መቆጣጠሪያ ስርዓት፣ እንዲሁም ህጻናትን ቤት ውስጥ ለመቆጣጠር የሚያስችል ፈጠራና ሌሎችም በርካታ ስራዎችን መስራቱን ይናገራል። ናኮር መልካ ካምቦ እስራኤል ቤሊማን አነጋግሮት ነበር። እስራኤል ስለ መጀመሪያ የፈጠራ ስራው ከሚያብራራበት ይጀምራል። የፈጠራ ስራዎቹን ከልጅነት የጀመርኩት እና እስካሁን በጣም በርካታ የሆኑ የፈጠራ ስራዎችን ነው የሰራሁት። የመጀመሪያ ስራዬ ስልክ ነው። ከቴሌ መስመር ጋር የማይገናኝ ስልክ ነው ምንም አይነት የትምህርትም ሆነ የቴክኖሎጂ እውቀት ሳይኖረኝ እግዚአብሔር በሰጠኝ ተፈጥሮ ተጠቅሜ በመጎርጎር እና ሁሌ ምኞት ቴክኖሎጂ ሰው መሆን እፈልጋለሁ ብዬ ስላሰብኩ ነው። በወቅቱ የተሳካልኝ እና የስልክ ስራውን የሰራሁት። በመቀጠል የመኪና ደህንነት መቆጣጠሪያ ሲስተም ነው የሰራሁት። እንኳን በእኔ ይቅርና እንደ ኢትዮጵያ እንኳን ስለ ጂፒኤስ እውቀት እንኳን ያን ይል ሳይገባ ነው የጂፒኤስ ሲስተምን የተከተለች የመኪና ሴኩሪት ሲስተም የሰራሁት። በወቅቱ ምንድነው የምታደረገው መኪናው ደረቀ ያለበትን ቦታ ትጠቅማለች። ሞተር ኢንጂን ታጠፋለች። ለሚያምኑት ለአስር ሰው መደወል ትችላለች። በሩ ሲከፈት ለባለቤት ትደውላለች። የኋላ ኮፈን ሲከፈት ለእሱ አሳይ ላረገው ሰው ትደውላለች። ሙሉ ሰኪዩርድ የሆነች ሙሉ ካሜራ ሲስተም ውስጡ ያለ ሪከርድ የሚያደርግ አደጋም እንዳያጋጥም ፍጥነቱ ከአግባብ በላይ የሚሄድ ከሆነ ከዚህ ስፒድ በላይ እየሄደ ነው ብላ ሪፖርት ታደርጋለች። ይሄ የመኪና ሴኪሪቲ ሲስተም የሚጠቅመው ለመኪና ብቻ ሳይሆን ለትላልቅ ተቋማቶች፣ ለባንኮች። ባንኮች ጥበቃ ላይ ሊዘናጉ ይችላሉ። መልሶ ቢተኙም ቢሉ ለባንኩ መነጀር ወይ ደግሞ ለሌላ ለጥበቃው ኃላፊ ባንኩ እየተዘረፈ መሆኑን ሪፖርት ያደርጋል፣ ይደውላል፣ ካፕቸር ያደርጋል፣ ድምፅም ይወስዳል። በሁለቱም ፓተንት አለኝ። እስቲ ከመስኖ ልማት ጋር በተያያዘ የሰራውን ሕፃናትን በተመለከተ ግብርናውን በተመለከተ፣ ሌሎችም የሰራቸው ስራዎች አሉ እና እስቲ አጠራ ጠር አድርገህ ስለ እነዚህ ጉዳዮች ንገረኝ። አንደኛው ሞባይል ቤዝድ ሪጌሽን ሲስተም ነው የሚለው በተለምዶ ሪጌሽን የሚጠቀሙት ዝናብ ባለበት ሰአት ደግሞ ወይ ደግሞ ውሃ መቶ በሚሄድበት ሰአት ላይ ነው ከወንዝ አካባቢ ነው የሚጠቀሙት እኔ ደግሞ ምንድን ያሰብኩት ከጉርጓድ እንኳን ውሃ ቢያወጡ ያ የሚወጣውን ውሃ ሪሞትሊ አክሰስ እንዲያደርጉ የራሱ የሆነ ፓወር ፓምፕ አለው ከጉራውንድ ያወጣል ውሃውን ከዛ ለስፕሬ እንዳያረግ ያደረገዋል ያን የሚያደርገው ምንዳርጎ ነው አፈሩ ሲደርቅ ሶይሉ ደርቋል ብሎ ገበሬው ሪፖርት ያደርጋል። ገበሬው ባለበት ቦታ ላይ ሆኖ ማሳውን ማጠጣት እንዲችል ነው የሚያደርገው። የሚፈልገውን አክል ያጠጣል። ኬሚካል መርጨት ይችላል። ውሃውን በደንብ መጠቀም ይችላል። ሲበቃው እራሱ አውቶማቲካሊ ይዘገዋል ማለት ነው። የቤቢ ሞኒተሪንግ ሲስተም ደግሞ ህጻናቶችን ቤት ውስጥ ተናቸው በምንሄድ ሰዓት ስፔሻሊ ለሰራተኛም ሆነ ለማናቀውም ሰው ሆነ ሰተናቸው በምንሄድበት ሰዓት እጃቸው ላይ የሚታሰር ነገር ነው። ከቤት እንዳይርቁ ከዲስታንሳቸው ከወጣ አውቶማቲካሊ ለወላጆቹ ሪፖርት ማድረግ የሚችል ሲስተም ነው። በኢትዮ ኢኖቬሽን ሴንተር ውስጥ በመሆን የሰራናቸው ነው። በርካታ ስራዎቹን ከቴክኖሎጂ ጋር እና ከሴኩሪቲ ጋር የተያያዘ ነው የምንሰራቸው ፕሮጀክቶች ስፔሻሊ ገንዘብን ማምጣትን ብቻ ሳይሆን ፕሮቴክሽን እንዲያደርግ አገር እንዲጠቅም አቅማችንን ኢትዮ ኢኖቬሽን ሴንተር ኢትዮጵያ ሪፕሬዘንታቲቭ አድርጎ በዓለም አቀፍ ደረጃ የፈጠራ ስራዎችን ውድድር ቢኖር ለመወዳደር እንዲያበቃን፣ እነዚህ አሁን የሰራቸው የፈጠራ ስራዎች ምን ያህል ገበያ ላይ ይገኛሉ? ምን ያህል አርሶአደሮቹ ሌሎችም ሰዎች ሊጠቀሙት ይችላሉ? በአጋጣሚ ፕሮጀክቶቹን እንዳለ ሰሪቼ ከጨረስኩኝ በኋላ ነው ከዚህ ሀገር ወደ አሜሪካን ሀገር በስኮላርሽፕ ሆኖ ወደ ሀገሩን ለቅቄ ወጣሁትና፣ ከዛ ሀገር ሆኜ ደግሞ ይሄን ስራዎችን ሳይሆን የተለያዩ ስራዎች ላይ ነበርኩኝ። አቆሜው ነበር የሄድኩት ለዛ አላማይን ለማ ማሳካስል ወይ ደግሞ አሁን እነዚህ አክሰሰብል እንዲሆኑና ህብረተሰቡ እንዲጠቀሙ ሲል ነው ኢትዮ ኢኖቬሽንን የመሰረትኩት። እንደዚህ መስርቼ ትሬን አድርጌበት የሚፈልገው አካል ከዚህ እየወሰደ ኮንሰፕቱንም አይዲያውንም ኦፕሊ ፍሪ በሆነ መንገድ ወስዶ ፕራክቲካሊ እንዲሰራ ለማድረግ ነው። ህዝቡን ለመጥቀም ስል ነው ተመልሼ የመጣሁትና ይሄን ሲስተም ዲስትሪቢዩት ላድርግ ያሰብኩት አሁን በቅርብ ነው። የፈጠራ ስራዎች ከዚህ ቀደም ያስገኙልህ ሽልማቶች አሉ። ከዛ ሽልማት ለአንተ ልዩ ስፍራ የሚሰጠው የትኛው ነው? የንግድ ተሰጥኦ ውድድር ላይ ስወዳደር ከነበረውት ውስጥ አንዱ የዚህ የመኪና ሴኪሪቲ ደህንነት መቆጣጠሪያ ሲስተም ነው። እሱ በጣም ደስ ብሎኝ የሰራሁት እና ፕራክቲካሊም ተሰርቶ ተሳክቶም የታየበት ነው። በትላልቅ በመንግስት ተቋማት ውስጥ ፕራክቲካሊ ገብቶ ፊት አድርጎ ተሰርቶ ተሞክሮ ታይቷል። አቅሜንም መስራት እንደምችልም ያሳየኝ ቴክኖሎጂ ነው እና ሀገራችን ከፍ ብላ እንድትታይ ወይ ደግሞ የተሻለ ቴክኖሎጂ ማምጣት እንደምንችል ያስመሰከርኩበት ነው። ወጣቶች የስራ እድልን በተመለከተ ብዙ እንቅፋቶች እንደሚያጋጥማቸው ይገልጻሉ እና አንተ ደግሞ ይህንን ሁሉ አልፈ የፈጠራ ስራዎችንም እየሰራ ያለ ወጣት ነህና ምንድን ነው የምትላቸው? ሁሌ ማስበው እና የምናገረው ለወጣቶች ወጣት መስራት ይችላል። ወጣት ከፊት ለፊቱ እንቅፋት መቶኛል ብሎ ወደኋላ መመለስ የለበትም፣ ይልቁንስ እንቅፋቱን አንድርድሮ ሊያሮጠው እንደመታው አድርጎ ማሰብ መቻል አለበት። ሁሌ እንቅፋት ሲመታን ለክፋት እንደመታን ብቻ ሳይሆን ማሰብ ያለብን ለበጎ፣ ቀስ ብለን ስለሄድን ነው የመታን ፍጥነታችንን እንጨምር ብለን ማሰብ እንድንችል ነው። የእኔ ፕሪንስፕል ነው። ወጣት ኦፖርቹኒቲን ያጣው ኦፖርቹኒቲውን ደግሞ መክፈት የሚችለው ራሱ ወጣቱ ነው። ወጣት ተስፋ መቁረጥ የለበትም መስራት የሚችላቸውን ነገሮች እያንዳንዱ መስራት እንደሚችል ማሳየት አለበት። ፈተናዎች በመጡ ቁጥር እንደ ሰክሰስ ማየት አለበት። ፕሪንሲፕሌ ሰክሰስ የሚመጣው ከፈተናዎች ናቸው። እኔ ነገሮችን ሁሉ ጨረስኩኝ ብዬ ሄጄ ሪፖርት ሳረግ ወይ ደግሞ ለሚመለከተው አካል ሳረግ በዜሮ ሊያባዛው ይችላል። ይሄ ነገር ለሀገራችን አይጠቅምም ከሀገራችን ጋር አይሄድም ሊል ይችላል። ይሄ የእሱ ማይንድ ነው ብለን ነው ማሰብ ያለብን። የኛ ማይንድ አልፎ ስላየ ነው ልንደሰት ይገባናል። ወጣት እንደዚህ አይነት ቪዥን ነው ሊኖራቸው የሚገባው። የወደፊቱን አርቆ የሚያይ አይን ነው ሊኖራቸው የሚገባው። ሁሌ የቅርባቸውን እያዩ መውደቅ የለባቸው። ሁሌ ስራ አጣውኝ ስራ አጥነኝ ምናም ማለት የለባቸው። መማር በፕሮፌሽናል ተምሮ ፕሮፌሽናል ስራ ብቻ ማግኘት አይደለም። ስራ በተለያየ መንገድ ስራ መፍጠር ይችላሉ። አእምሮአችን ለሁሉ ነገር ፖዘቲቭ ማይንድ ካለ ፖዘቲቭ አክሰስ አለ። ፖዘቲቭ ማይንድ አለኝ ብሎ ብቻ መሮጥም ኔጌቲቭ ሰዎችን መተው የለብንም። በፕሪንስፕል ኔጌቲቭ ያለበት ፖዘቲቭ አለበት። ፖዘቲቭ እና ኔጌቲቭ አብሮ ሲሆኑ ነው አንድ ነገር ፋንክሽን የሚያደርገው የሚሰራው። ለዛ ኔጌቲቭ ሲመጣ እንደ ፖዘቲቭ እያዩ ከተጓዙ የሚፈልጉበት ደረጃ ሊደርሱ ይችላሉ ብዬ ነው የማስበው። የበርካታ ፈጠራዎች ባለቤት ወጣት እስራኤል ቤት ለማ በጋቢና ቪዮ አድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዛችሁ። ጋቢናቤ የእሁድ ምሽት መሰናዶን ነው እየተከታተላችሁ ያላችሁት። ወደ መጨረሻው ዘገባችን ደግሞ እንሻገር። የሰላማዊ ሰዎች የጉዳት መጠንና ወደ ጎረቤት ሀገራት የሚሰደዱ ሰዎችን ቁጥር መጨመርን ተከትሎ የተባበሩት መንግስታት ድርጅትና ዓለም አቀፍ የረድኤት ተቋማት በዩክሬን ያለው ፍልሚያ ተቋጭቶ ሰላም ይሰፍን ዘንድ ጥሪ አቅርበዋል። በተባበሩት መንግስታት የቅርብ ጊዜ ቆጠራ መሰረት በግጭቱ እስካሁን ድረስ ከ1200 ሰዎች በላይ ተጎጂ ሆነዋል። ከእነዚህ መካከል አራት መቶ ስድስቱ ህይወታቸውንም አጥተዋል። ሊሳ ሽላይን ከጄኔቫ የላከችውን ዘገባ ሀብታሙ ስዩም በሳምንት ውስጥ እንደሚከተለው አስደምጦን ነበር። ቀጥሎ ይቀርባል። የአሁኑን አሀዝ ይፋ ያደረገው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ትክክለኛው የተጎጂዎች ቁጥር ከተመዘገበው በእጅጉ እንደሚልቅ አስታውቋል። በዚህ ምክንያት ግጭቱ የሰብአዊ ቀውስን እንደቀሰቀሰ የሚናገሩት የተቋም ኃላፊ ሚሼል ባችሌት ግጭቱ ቆሞ ሰላም ይሰፍን ዘንድ በድጋሚ ጥሪ እንዲያቀርቡ አድርጓቸዋል። የእሳቸው ቃል አቀባይ ሊስትሮስል በዩክሬን በቀጠለው ግጭት ምክንያት የትክክለኛ ተጎጂዎችን ቁጥር ለማወቅ እንዳስቸግር ያስረዳሉ። አብዛኞቹ የተጎዱት በሩሲያ ጦር በተፈጸመ የአየር ድብደባና ጦሩ በተጠቀመባቸው ፈንጂዎች እንደሆነም ተነግረዋል። በተለያዩ ከተሞች ላይ የተፈጸሙ ከባድ የመድፍ ድብደባዎችና የሮኬት ጥቃቶች በመቶዎች የሚቆጠሩ የመኖሪያ ህንፃዎችን መውደማቸውንም አውስተዋል። በጋዜጠኞች ላይ ዛቻና ጥቃት መድረሱን በሚያወሱ መረጃዎች ተደናግጠናል። አፍቃሪ ዩክሬን እንደሆኑ በሚገመቱ በቅርቡ በምስራቅ የሀገሪቱ ክፍል ውስጥ ባሉ ታጣቂዎች ቁጥጥር ስር በወደቁ ስፍራዎች እየተፈጸመ እንደሆነ የሰማነው የህግ መሠረት የሌለው እስር እንዲሁም የዩክሬን መንግስት በተቆጣጠራቸው ግዛቶች ውስጥ በአፍቃሪ ሩሳውያን ላይ የጭካኔ ተግባራት መፈጸማቸውን የሚናገሩ ዘገባዎችም አሳስበውናል። የተባበሩት መንግስታት የስደተኞች አገልግሎት ተቋም ከሁለት ሚሊዮን በላይ ሰዎች ወደ ጎረቤት ሀገራት ፖላንድ፣ ሞልዶቫ፣ ሮማኒያ፣ ሃንጋሪ፣ ስሎቫኪያ እና ሌሎች የአውሮፓ ሀገራት ተሰደዋል ብሏል። የዓለም አቀፍ የቀይ መስቀል ኮሚቴ ቃል አቀባይ ኤዋን ዋትሰን ግን በመቶ ሺዎች የሚቆጠሩ ሰዎች ማሪውፖል በምትባለው የወደብ ከተማ ማምለጫ አጥተው እንደሚገኙም ተናግረዋል። We stand ready to act in terms of our neutral intermediary role. ገለልተኛው የሸምጋይነት ሚናችንን በመጠቀም ሰላማዊ ሰዎች ከከተማዋ በመልካም ደህንነት የወጡ ዘንድ ሁኔታዎችን ለማመቻቸት ዝግጁ ነን። በዚያ ላሉ ሰዎች ዛሬ ላይ ያለው ሁኔታ የምጽአት ቀንን መሳይ ነው። ነገሩ ሁሉ የበለጠ መጥፎ ሆኗል። በእጅጉ አስፈላጊ የሆኑ ነገሮች ተመናምነዋል። ለእነዚህ ሰዎች ነፍስ አድን ድጋፍ እንዲዳረስ ጥሪ እናቀርባለን። ሩሲያ ያቀረበችው ሰዎች ከማሪፖል ለቀው እንዲወጡ የሚያስችላቸው ሰብዓዊ መተላለፊያ ዕቅድ የተኩስ አቁም ስምምነት ባለመከበሩ ሳይሳካ ቀርቷል። የረዴት ተቋማት ለድንገተኛ መጠለያዎች፣ ጤና አገልግሎት ተቋማት፣ ምግብና ንጽህና አገልግሎት እንዲሁም የመንፈስ ጭንቀትና ሀዘን ወረርሽኝ ላሉት ችግር የሚሆን የሥነ ልቦናና ማኅበራዊ ግልጋሎቶች ቅድሚያ ሊሰጥ እንደሚገባ አሳስበዋል። አድማጮቻችን በዝግጅቶቻችን እንደተነቃቃችሁ እንደተዝናናችሁ ተስፋ እያደረግን የእሁድ ምሽት የጋቢና ቪ መሰናዶን እዚህ ላይ መሰናዶውን በመምራት ኤደን ገረመው ሳስተናግዳችሁ ቆይቻለሁ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሀሪክ ላይ ለጋቢና ቪ እያላችሁ አድርሱን በ ስድስት ስድስት ሰባት ሁለት ዘጠኝ ዜሮ አምስት አንድ አራት ሁለት ከፊት አንድ በማስቀደም በነጻ የጉግል የስልክ መስመር ላይ በመደወል ስማችሁን እየተናገራችሁ የድምፅ መልእክቶቻችሁን እንድታደርሱን እንጋብዛለን። ሰላም ጤና ስጠልኝ ደናደሩ